of America <laughs> you yeah, yeah, radio taveno <laughs> የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የሩሲያው አቻቸው ቭላዲሚር ፑቲን ከትላንት በስቲያ የዓለሙን መድረክ ለረጅም ጊዜ ሲያነታርካቸው በቆዩ የሶሪያና ና የዩክሬን ግጭቶች ላይ ያሏቸውን ልዩነቶች ለማስረዳት መጠቀማቸው ተዘግቧል። መሪዎቹ ከጠቅላላ ጉባኤው ትዩ ተገናኝተው ሲነጋገሩ አብዛኛውን ጊዜ የወሰዱት በሁለቱ ጉዳዮች ላይ መሆኑም ተመልክቷል። በእለቱ አቢይ ርዕስ ዝርዝሩን እንመለከታለን። ጤና አስጥልን ክቡራትና ክቡራን አድማጮች የዛሬ ረቡዕ መስከረም 19 2008 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲያችን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ሲድራክ ፍራንክሊን ስርጭቱን ያቀላጥፍልናል። አሁን ለቀዳሚው የምሽቱ ዜና አዳነች ፍሳሐዬ። የናይጄሪያው ፕሬዚደንት የሀገሪቱን ነዳጅ ዘይት ሚኒስቴርን በቁጥጥራቸው ስር አደረጉ። የናይጄሪያ ብሔራዊ የፔትሮሊየም ኮርፖሬሽን በነዳጅ ዘይት ዋጋ ማሽቆልቆልና በሙስና ምክንያት እየተዳከመ ነው። ፕሬዚደንት መሐመዱ ቡሃሪ ታዲያ ራሳቸውን የፔትሮሊየም ሀብት ሚኒስትር ማድረጋቸውን ኒውዮርክ ከተማ ውስጥ ለሮይተርስ የዜና አገልግሎት ገልጸዋል። በብሔራዊ የፔትሮሊየም ኮርፖሬሽን ያለው የሙስና ሁኔታ የከፋ እንደሆነም ጠቁመዋል። ሀገሪቱ ከፍተኛ የፀጥታና የኢኮኖሚ ችግር በተጋረጠባት ቦኮ ሐራምም ለስድስት ዓመታት ያህል ሀገሪቱን ሲያተራምስ ባለበት ወቅት ሕዝቡ ቡሃሪን ለፕሬዚዳንትነት መረጠ። ስልጣን እንደያዙም አብዛኞቹን የሀገሪቱ ወታደራዊ መሪዎችን ከስልጣን አስወግደው በሌሎች ተክተዋቸዋል። የፈረንሳይ መንግስት የኮንጎ ሪፑብሊክ ፕሬዚደንት ዴኒስ ሳሷን ጎሶ ቤተሰብ አባላት የገንዘብ ንብረትን እንዲይዝ ዳኞች ትእዛዝ ማስተላለፋቸውን ፓሪስ ያሉ አቃቢያነ ሕግ ጠቁመዋል። የዳኞቹ ውሳኔ በፈረንሳይ ባንኮች ገንዘብ ባስቀመጡ የአፍሪቃ መሪዎች ላይ ሲደረግ በነበረው የረጅም ጊዜ ምርመራ መሰረት እንደሆነ ሮይተርስ የዜና አገልግሎት ዘግቧል። ሳሷ አንጎሶ ለ32 ዓመታት ያህል በፕሬዝዳንትነት ስልጣን ቆይተዋል። ቤተሰቦቻቸው ሀብት ያካበቱት በትክክለኛ መንገድ አይደለም ይላሉ አቃቢያን ህጉ። በፈረንሳይ የሚካሄደው ምርመራ የኢኳቶሪያል ግኒ ፕሬዚደንት ቴዎዶሮ ኦቢያንግ እንጉዌንና የቀድሞው የጋቦን ፕሬዚደንት ዑመር ቦንጎን ኢላማ አድርጓል። ሁለቱም ያጠፋነው ነገር የለም ሲሉ አስተባብለዋል። ማሊ ውስጥ ታሪካዊ ህንጻዎችን በማፍረስ ተግባር ረድቷል የተባለ እስላማዊ አማጺ ዛሬ ለመጀመሪያ ጊዜ በዓለም አቀፍ የወንጀል ችሎት ቀርቧል። አሕመድ አል ፋኬ አል ማህዴ የተባለው ሰው ማንነቱን ከገለጸ በኋላ ቃል ከመስጠት ተቆጥቧል። የዓለም አቀፍ የወንጀል ችሎት አቃቤ ህግ አልማህዲ ከሶስት ዓመታት በፊት በሰኔና ሐምሌ ወራት ላይ ዘጠኝ ታሪካዊ የመቃብር ህንፃዎችንና በቲምቡክቱ ከተማ የነበረ ታሪካዊ መስጊድን በማፍረስ ተግባር ተሳትፏል ወይም አስተባብሯል የሚል ክስ አቅርቦበታል። በዛን ወቅት እስላማዊ አማጺያን አብዛኛውን ሰሜናዊ ማሊን ተቆጣጥረው ነበር። አልማህዲ አንሳር ዲን የተባለው አማጺ ቡድን አባል እንደነበረና ቲምቡክቱን በመያዝ ተግባር ንቁ ተራ እንደነበረው የችሎቱ አቃቢያን ህግ ተናግረዋል። ሩሲያ ሶሪያ ውስጥ የአየር ድብደባ እንደጀመረች የዩናይትድ ስቴትስ ባለስልጣኖች ገልጸዋል። የአየር ድብደባው የተጀመረው ፕሬዚደንት ቭላዲሚር ፑቲን የፕሬዚደንት ባሻር አልአሳድ መንግስትን ለመርዳት ወታደሮች እንዲላኩ ያቀረቡትን ጥያቄ የሀገሪቱ ምክር ቤት ካጸደቀ ሰዓታት ካለፉ በኋላ ነው። ዩናይትድ ስቴትስም እስላማዊ መንግስት ነኝ የሚለውን ኃይል ኢላማ በማድረግ የምታካሄደውን የአየር ድብደባ እንደምትቀጥል አስታውቃለች። አድማጮች ዜናችን ዚ ላይ ያበቃ። አዳነችን ለዜናው አመሰግናለሁ። ከሚስ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለን የሰዓቱን የዓለም ዜና ዝርዝር ይዛ ትቀርባለች። አሁን ወደ ቀዳሚው የምሽቷ ቢረስንለፍ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማና የሩሲያ ዋቻቸው ቭላዲሚር ፑቲን ትላንት የዓለሙን የተባበሩት ድርጅት መድረክ ለረጅም ጊዜ ሲያነታርቃቸው በቆዩ የሶሪያ ና የዩክሬን ግጭቶች ላይ ያሏቸውን ልዩነቶች ለማስረዳት ነው ይጠቀሙበት። መሪዎቹ ከጠቅላላ ጉባኤው ትዩ ተገናኝተው ሲነጋገሩ አብዛኛውን ጊዜ የወሰዱት በሁለቱ ጉዳዮች ላይ መሆኑም ተዘግበዋል። ሚስተር ኦባማና ሚስተር ፑቲን በይፋ ተገናኝተው ሲነጋገሩ ከሁለት ዓመታት በኋላ የትላንት በስቲያው ለመጀመሪያ ጊዜ መሆኑ ነው። የአሜሪካ ድምፅ የዋይት ሀውስ ቤተ መንግሥት ዘጋቢ አሩፐንዴ ያጠናቀረውን ሪፖርት ሰለሞን ክፍሌ ይዞ ቀርበዋል። ፕሬዚደንት ባራክ ኦባማና የሩሲያው አቻቸው ቪላዲሚር ፑቲን ትላንት ማምሻው ላይ ከዘጠና 9 ደቂቃ በላይ ወደ ወሰደው ውይይታቸው ሲያመሩ ጠንከር ያለ የእጅ ሰላምታ ተለዋውጠዋል። ሁለቱ መሪዎች ተገናኝተው የተወያዩት ስለ ሶሪያው ግጭትና ስለ ባሽር አልአሳድ አመራር የተለያዩ አስተያየቶችን ከሰጡ ከጥቂት ሰዓታት በኋላ ነው። ኦባማ በተባበሩት መንግሥታት ጠቅላላ ጉባኤ ላይ ሲናገሩ የሶሪያውን መሪ በየዋህ ሕፃናት ላይ ቦምብ የሚያዘንብ አምባገነን ሲሉ ጠርተዋቸዋል። በሶሪያ የፖለቲካ ሽግግር ለማምጣትም የዓለሙ ድርጅት ከአሳድ ውጪ በአንድነት እንዲሠራ ጥሪ አስተላልፈዋል። ዩናይትድ ስቴትስ ስ ፕር ወርክ ኒ ንግ ራሽን ኢራን ሪዞልቭ ንፍሊ ዩናይትድ ስቴትስ ግጭቶቹን ለማብቃት ሩሲያና ኢራንን ጨምሮ ከማንኛውም ሀገር ጋር ለመስራት ዝግጁ ናት። ይህ ሁሉ ደም ከፈሰሰ በኋላ ግን ወደ ቅድመ ጦርነቱ ሁኔታ መመለስ እንደማይቻል መገንዘብ ይኖርብናል። ሚስተር ኦባማ በዓለሙ መድረክ ላይ ይህን ከተናገሩ ልክ ከሁለት ሰዓት በኋላ ፕሬዚደንት ፑቲን ያንኑ መድረክ በመጠቀም እስላማዊ መንግሥት ነኝ የሚለውን የሶርያ ነውጠኛ ቡድን በመዋጋቱ ረገድ በዩናይትድ ስቴትስ የሚመራውን ጥረት ተችተዋል። ሩሲያ ለሶሪያ ጦር ሰራዊትና መሪዋ የምትሰጠውን ወታደራዊ ድጋፍ በስፋት መቀጠሏም ትክክለኛ እርምጃ ነው ብለዋል። ከሶሪያ መንግሥት ጋር አለመተባበሩ ግዙፍ ስህተት ይመስለናል። ፊት ለፊት ሽብርተኝነትን በመዋጋት ላይ በመሆናቸው ልንተባበራቸው ይገባል። በመጨረሻ ማረጋገጥ የምንችለው የእስላማዊ መንግስቱን በትክክል የተዋጉ ያሉት የፕሬዝደንት አሳድ ኃይሎችና የኩርድ ምልሻዎች ናቸው። ሁለቱ የዓለም መሪዎች በዩክሬን ሁኔታ ላይም ተወያይተዋል። ፕሬዝደንት ኦባማ የክሪሚያን በሩሲያ መወረርና በሀገሪቱ ምስራቃዊ ግዛት ድርጊቱ መቀጠሉንም አውግዘዋል። የአንድ ሀገር የግዛት አንድነትና ሉዓላዊነት በማን አለብኝነት ሲጣስ ቁጭ ብለን መመልከት አንችልም። ዛሬ በዩክሬን ለደረሰው ምላሽ ካልሰጠን ነገ እዚህ በተሰበሰብነው በማናችንም ሀገር ላይ ሊደገም ይችላል። አንድ የዋይት ሀውስ ቤተመንግሥት ባለሥልጣን ሲናገሩ ሚስተር ኦባማ እነዚህን ስጋቶቻቸውን ትላንት ማታ ከሚስተር ፑቲን ጋር በተወያዩበት ወቅትም አንስተው ሚንስክ ላይ የተደረሰው የሰላም ስምምነት ተግባራዊ እንዲሆን ጥሪ አስተላልፈዋል ብለዋል። ወደ ምሽቱ ቅንብሮች እንለፍ። ንግድና ምጣኔ ሀብት። የኢትዮጵያ መንግስት በኢንዱስትሪው ዘርፍ ምጣኔ ሀብቱን ለማሳደግ በርካታ ማትጊያዎችን ወይም ለትጋት የሚሆኑ ሁኔታዎችን አስቀምጦ የግሉን ሀብት ተሳትፎ ለማሳደግ የያዘው ጥረት በርካታ እክሎች ተጋርጠውበታል፣ ይላል ሄኖክ ሰማእግዜር በምጣኔ ሀብትና ንግድ ዝግጅት መንደርደሪያው በዘርፉ የግሉ ተሳትፎ አሁንም አነስተኛ ነው። የምሽቱ ንግድና ምጣኔ ሀብት በኢትዮጵያ ኢንዱስትሪ ፖሊሲ ዙሪያ ከኢትዮጵያው የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ጋር በተካሄደ ውይይት ዙሪያን የሚያተኩረው አዘጋጅና አቅራቢው ቀደም ብዬ እንደጠቀምኩት እንደጠቆምኩት ሄኖክስ ተማግዜር ነው። ማጥጊያዎቹ ተመሳሳይ ናቸው ለውጭም ለሀገር ውስጥም ግን ልዩነት የሚኖረው ለሀገር ውስጥ የሚያመርተው ለውጭ ለኤክስፖርት የሚያመርተው የበለጠ ማበረታቻ አለው። አንደኛ የሚያስገቡት ማሽነሪ ኢኩፕመንት ለኢንቨስታቸው ኢንቨስትመንታቸው ማለት ነው። ሁሉም አይነት ማሽነሪና ኢኩፕመንት አስፈላጊ የሆኑት ከቀረጽ ነጻ ይገባላቸው ሁለተኛ ወደ ኦፕሬሽን ከሄዱ በኋላም ምርት ማብረት ሲጀምሩ ከሁለት እስከ ስምንት ዓመት ሊለያይ የሚችል እንደ ምርቱ አይነት እንደ ኤክስፖርት ወይም የሎካል መሆኑ በተለያየ መልክ እስከዚህ ድረስ የግብር እፎይታ ያገኛሉ። ከሁለት እስከ ስምንት ዓመት ባለ ሬንጅ ማለት ነው። እንደየአይነቱ እንደየአካባቢው እንደዚህ ይለያያል። እንደ ኤክስፖርት፣ እንደ ሎካል ኢምፖርት ሰብስ ተለያይቶ ይሄ ሁሉ ፎይታ ይሰጣል። ሌሎች የባንክ ብድር ነው። የባንክ ብድር በተመጣጣኝ ኢንተረስትሬት ለመስጠት መንግስት ዝግጁ ነው። እንዲያውም አሁን ለባንክ የሚሰጠው ድጋፍ ከዚህ በፊት ኢርማርክ ያደረገው በጀት እጅጉን በጣም ከፍ ያለ እንደሆነ ነው ለመግለጽ የምፈልገው። ከዚህ በፊት የነበረው የዚህ የሲንግል ቦሮወር የሚባል ነገር ነበር። አንድ ተበዳሪ የሚበደረው መጠን ከአጠቃላይ የባንኩ ሀያ በመቶ መብለጥ የለበትም የሚል አሁን የሁሉ ተነስተዋል። ኦልሞስት ከእጡፍ በላይ ሆነዋል። ስለዚህ የሁሉ ለማበረታታት ነው። መሬት ያው ኢንዱስትሪ ቅድሚያ ያለው ስለሆነ በሁሉም ክልሎች አዲስ አበባም ጭምር መሬት ለጀኒን ኢንቨስተር ለመስጠት ዝግጅት አለ። እርግጥ አዲስ አበባ ያው እንደሚታወቀው ትንሽ በብዛት ያው እየሞላ ስለሆነ መሬት ለማግኘት ያው ትንሽ ጊዜ ሊወስድ ይችል ይሆናል። ሌሎች ክልሎቻችን ግን እየተጠባበቁ ነው። ስለዚህ ክልል መስተዳድሮች መሬት ለኢንዱስትሪ ቅድሚያ በመስጠት ኢንክሉዲንግ አዲስ አበባ ማለት ነው። እንዲያውም ለኢንዱስትሪ ከሆነ በጨረታ በምን ሳይሆን በድርድር ያው የኢንቨስትመንት ፕሮፖዛሉን አቅርበው እንደዚህ የሚገኝ መሆኑን ነው። እንግዲህ በኢንዱስትሪው ዘርፍ የተሰማሩ ባለሀብቶችንም በምናነጋግር ጊዜ፣ በዘርፉ ደግሞ ባለሙያ የሆኑ የምጣኔ ሀብት ባለሙያዎችን ስናነጋግር በመሬትና በአስተዳደር ማበረታቻዎች ረገድ መንግስቱ ያስቀመጣቸው ጥሩ መስፈርቶች ቢኖሩም ግን በትግበራው ላይ ሲመጣ በተለይ የአካባቢ አስተዳደሮች ሁኔታውን በግልጽ የመረዳት ችግር እንዳለ ነው የሚገልጹት። ይሄ ደግሞ የአስተዳደራዊ ማነቆ እንደሆነባቸው ይገልጻሉ። ይሄንንስ ለማሳለጥ ምን ስራ ታቅዷል? ለወደፊት ይሄ እንግዲህ ራሱ ጂሲፒ ሁለት እንግዲህ አጠቃላይ ለፌዴራል መንግስት የተቋቋ የተደራጀ ሳይሆን በአጠቃላይ በሀገር ደረጃ ሁላችንን ኢምፕሊመንት የምናደርገው ነው። ስለዚህ እንደተባለው በዚህ በመሬት አቅርቦት ዙሪያ ያው የሚወስደው ጊዜ አንዳንድ ቦታ ረዘም ያለ ጊዜ ስለሚወስድ ይህንን ለማፍጠን ክልሎች በየደረጃው በየስተዳድር ደረጃ ከተማ ደረጃ ሊሆን ይችላል፣ በዋና ከተማ ዞን ከተሞች እና በተለያዩ የከተማ ደረጃዎች የክልል መስተዳድሮች ይህንን አውቀው የተቀመጠላቸውን ግብ ለማሳካት ራሱ እቅዱ ይህንን መስተካከል እንዳለበት ስለሚጠይቅ አይ ቲንክ ይሄ ደግሞ በሁሉም የህብረተሰባችን ክፍል ባለቤትነት ያገኘ ስለሆነ ይህንን ግብ ለማሳካት ሁሉም ይረባረባል። ይህም አቅጣጫ ተሰጥቷል። እንግዲህ እስቲ ከውጭ የሚመጡ ባለሀብቶችን በተለይ በግሉ ዘርፍ እንመልከትና በኢትዮጵያ በኢንዱስትሪ ዘርፍ በስፋት ገንዘባቸውን የሚያወጡት የትኞቹ ሀገሮች የትኞቹ አካባቢ ባለሀብቶች ናቸው? በዋናነት የቻይና ባለሀብቶች አሉ፣ የህንድ ባለሀብቶች አሉ፣ በስፋት የቱርክ ባለሀብቶችን በስፋት ይገኛሉ። እና ያው ከተለያዩ የኤዥያ ኢንቨስተሮች አሉ፣ አውሮፓም አሜሪካም አለ። እንግዲህ የንግድ ስምምነቶቹን እስኪ ይግለጹልን። በተለይ የኢንዱስትሪ ዘርፉ ላይ የግል ባለሀብቶች መዋለ ንዋይ እንዲያፈሱ ያበረታቷቸው ወይም ያደረጓቸው ምክንያቶች ለመመልከት ይህንን ጥያቄ የማነሳው የዩናይትድ ስቴትስ መንግስት አጎዋ የሚባል ሕግ አለው ከሰሃራ በስተደቡብ ያሉ ሀገሮች ውስጥ የተፈቀደላቸውና ስምም የስምምነቱ አካል የሆኑ ሀገሮች ወደ ዩናይትድ ስቴትስ ገበያ በተወሰነ ደረጃ እሴት የጨመሩ የኢንዱስትሪና የግብርና ምርቶችን እንዲልኩ፣ አውሮፓ ደግሞ ሁሉም ነገር ከጦር መሳሪያ ውጭ የሚል የንግድ ስምምነት ወስዷል ከአፍሪካ ሀገሮች ጋር። እነዚህ የፈጠሩት እድል ምን ያህል ነው? ከድሮም ጀምሮ ሰፊ ነው። ነገር ግን ይህን እድል ለመጠቀም የተሻለ አቅም መኖር አለ። እስካሁን ድረስ ይሄ ግሮዝ ኤንድ ኦፖርቹኒቲ አጋዋ የተባለው አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት ይሄ ከተሰጠ ቆይተዋል። በተለይ የመጀመሪያው አምስት አመት አንዳንድ ሀገሮች የተጠቀሙበት ቢሆንም እኛ ጉል የሆነ ጥቅም አግኝተንበታል ለማለት አይቻልም። ይሄ ይሆን የቻለው የገበያ እድል ነው የሰጡ እንጂ የተመረተው ነገር ሁሉ ይወስዳሉ ማለት አይደለም። እነሱ በሚፈልጉት ጥራት፣ መጠን እና የማቅረቢያ ጊዜ ማቅረብ አቅም ይጠይቃል እና በሚፈልጉት ጥራት የማምረት ሁኔታ ይጠይቃል። እስካሁን ድረስ በተለይ የመጀመሪያዎቹ እንትኖች በደንብ ገና ኢንዱስትሪው በይበልጥ ተጠናከረ ስላልነበረ አልተጠቀምንበትም። ያለፈውም ጊዜም ቢሆን የሚፈለገውን ያህል አልተጠቀምንበትም። ዞሮ ዞሮ ግን ጥቅም ማግኘት ጀምረናል። ከሁሉም በላይ አሁን በይበልጥ እንጠቀምበታለን የምንለው አሁኑ ሰዓት በአሁኑ ሰዓት ለምንድን ነው የሚባለው አሁን በተሻለ ደረጃ እንገኛለን። የውጭ ባለሀብትም የሀገር ውስጥ ባለሀብትም የተሻለ የማምረት አቅም አዳብረዋል። በዚህ በሚቀጥሉት ሁለት ሶስት አመታትም ከፍተኛ አቅም እንፈጥራለን። ለምንድነው አሁን አሁን ደግሞ በተለይ በዓለም ትላልቅ ገዢዎች የሚባሉ ወደ ሀገራችን እየገቡ ናቸው። ገዢዎች አሁን እንደነ ኤች ኤንድ ኤም የሚባል የስዊድሽ ግን ዓለም አቀፍ ኔትወርክ ያለው ገዢ ኩባንያ እንደነ ካርፉር የሚባሉ እንደነ ወልማርት በለው ለወልማርት የሚያቀርቡ አሉ። ሌሎች እነዚህ አገራችን ውስጥ ገብተዋል። እነሱ በመግባታቸው ራሱ ለእነሱ የሚያመርቱ ባለሀብቶች ሁሉ እየመጡ ናቸው። ምን ያህል ግን ዝግጁ ናቸው? ምክንያቱም እነኚህ ትልልቅ ኩባንያዎች በሚመጡ ጊዜ ወልማርትን ብንመለከት አጠቃላይ ካፒታላቸው የሳብ ሳሃራን አፍሪካ አጠቃላይ አመታዊ ምርት በሦስት እጥፍ ሊደርስ ይችላል። እንዲያውም ከነኚህ ኩባንያዎች ጋር በምትደራደሩ ጊዜ ገበያ በምትከፍቱ ጊዜ፣ እንግዲህ ወልማርት የተለያዩ ሸቀጣሸቀጦችን ነው የሚሸጠው። ከጉልት ቸርቻሪዎች ጀምሮ ህይወታቸው ይመለከታልና ምን ያህል የሀገር ውስጥ ባለሀብቱን በሀገር ውስጥ ደግሞ የሚሰሩ ጥቃቅንና አነስተኛ የንግድ ተቋማትን እንዳይጎዳ አድርጋችሁ ነው የምታመጧቸው? ድርድሩ ምን ይመስላል? እስከዚህ በሚጎዳ መልክ ሳይሆን የውጭ ኢንቨስተር መቼም ያው ኢንቨስት ካደረገ ቴክኖሎጂ ሽግግር ይገኛል። ትስስርም አለ። የውጭ ከኖረ እኮ ብቻውን አይሰራም። ያው ተሳስሮ ነው ሚሰራው። ባለሀብቶችን የሚጎዳበት የለም። ኢምፕሎይመንትም ይፈጥራል። አቶ ታደሰ ኃይሌ የኢትዮጵያ የኢንዱስትሪ ሚኒስትር ዴታ ለሰጡን ማብራሪያ አመሰግናለሁ። አሜን፣ ወንድም ለእናንተም መልካም ጊዜ ይሆንላችሁ። አመሰግናለሁ። ሄኖክና እንግዳውን የማመሰግናለሁ። አድማጮች ወደ ምሽቱ መጨረሻ ቅንብር ነው መወስዳቸው። የሙዚቃው ንጉሥ ጥላሁን ገሰሰን በራሱ በጥላሁን ዘፈኖች ያስታወሰውና ያወደሰው ዳዊ ጽጌ ለሶስት ዓመታት የተካሄደው የባላገሩ አይደል ውድድር አሸናፊ ድምፃዊ ሆነ ይላል እስክንድር ፍሬው ባጠናቀረው ዘገባው። ውድድሩ በጥላሁን የልደት ቀን ከትላም በስቲያ መስከረም 17 ቀን በደመቀ ሁኔታ መጠናቀቁን ጠቅሶ ተከታዩን አቀናብሯል። በአሜሪካ የሚካሄደውን አሜሪካን አይድል መነሻ ያደረጉ የኪነ ጥበብ ዘርፍ ውድድሮች በኢትዮጵያ መካሄድ ከጀመሩ እንሆ ወደ አስር ዓመታት ተቆጥረዋል። ከነዚህ ዋነኛው የሆነውና በሁለ ገቡ የኪነ ጥበብ ባለሙያ አብርሃም ወልዴ የሚዘጋጀው የባላገሩ አይድል ውድድርም ነው ትናንት በደማቅ ሁኔታ የተጠናቀቀው። ከአዲስ አበባ እስከ ክልል ከተሞች ከተናጥል እስከ ቡድን ውድድሮች የተካተቱበት ይህ የባላገሩ አይድል ትናንት በሚሊኒየም አዳራሽ በተካሄደ ስነ ስርዓት ተጠናቋል። በተናጥል የዳንስ ውድድር ያሬድ ኬኔ አሸናፊ ሆኗል። ዳኞች ውጤቱን አስልተው በነገሩን መሰረት ከአራቱ የተናጠል ተወዳዳሪዎች መካከል ያሬድ ኬኔ አምስት የዳንስና የውዝዋዜ ቡድኖች ለፍጻሜ በደረሱበት የቡድን ውድድር ደግሞ ኢትዮጵያዊነት የባህላዊ የውዝዋዜ ቡድን አሸናፊ መሆኑ ይፋ ሆኗል። በዳኞች ተመዝነው በአድማጭ ተመልካቹ ምርጫ የከፍታ ድምፅ አግኝተው ከአምስቱ የቡድን የውዝዋዜ አባላት ውስጥ የአንደኝነት ደረጃን ያገኙት ኢትዮጵያዊነት ለሀገሩ አይድል የማጠቃለያ ስነ ስርዓት የተካሄደው በኢትዮጵያዊው የሙዚቃ ንጉሥ በጥላሁን ገሰሰ የልደት ቀን ነው። በዚህ እለት ጥላሁን ገሰሰ የታሰበበት የታወሰበት የተሻለ መድረክ አልነበረም። ይህ በተለይ በድምፃውያን መካከል በተካሄደው የፍጻሜ ውድድር ተንጸባርቋል። ማህሌት ነጋሽ፣ ሜላት መንገሻ፣ ቢኒያ ምሸቱ፣ ባልከው አለሙ፣ ኢሳያስ ታምራትና ዳዊት ጽጌ ለፍጻሜ የቀረቡ የድምፅ ተወዳዳሪዎች ነበሩ። በራሱ በጥላሁን ዘፈኖች ጥላሁንን እያሞገሰው ያስታወሰው ዳዊት ጽጌ አሸናፊ ሆኗል። የሦስት መቶ ሺ ብር ሽልማትም ተበርክቶለታል ከአንድም የዚህ የባላገሩ አይድል ዋና አዘጋጅ ከሆነው ተወዳጁና ሁለ ገቡ የኪነ ጥበብ ሰው አብርሃም ወልዴ ጋር ለመመለስ ሞክራለሁ። ለዛሬው ዳዊት ጽጌ ጥላሁንን ለማሞገስ በተጫወተው አሸናፊም በሆነበት የራሱ የጥላሁን ዘፈን ልሰናበት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ምንደሀነ ስምቱን ለዳሰሰው አንድ በት ስምቱን ለቃኘው ስሜ ቃላት መደርደሩ ይቀለኛል፣ ኧረ ምን ይቻለኛል እንደ አባይ ፏፏቴ ኮርቶ በሚወርደው እንደ አንበሳ ሞገስ ልብን በሚያርደው በጆሮ ገብ ድምፅህ ጌታህን ለማክበር እንዲህ ብለ ማዜም ተመኝትህ ነበር። በስውር ጥበብ ሳይገባኝ ያከበርከኝ በሰላም በጤና በሰንፈ የከበብከኝ ምስጋና አላቅረ Sim! ዳዊት ጽጌ ወጣቱ ድምፃዊ። በርግጥም ሽልማቱ የሚናገረውን ያህል ግሩም ድምፅ ነው ያለው የጥላሁን ገሰሰን ዜማዎች የሚጫወቱ የበረከቱትን ያህል ብዙዎቹም ጥሩ አድርገው የመጫወታቸውን ያህል አንድ ሌላ ጥሩ ድምፃዊ የተገኘ ይመስላል። ወደፊት ከዳዊት ጋር ወግ ይኖረናል ብለን ተስፋ እናደርጋለን። አድማጮች፣ ታዲያ ለረዥም ዘመናት ከግማሽ ምዕተ ዓመት ያላነሰ ጊዜ የሙዚቃውን መድረክ ተቆጣጥሮ የቆየው ጥላሁን ዛሬም በአድናቂዎቹና የሱን ስልቶች በሚጫወቱት ዳግም ከኛ ጋር ለመቆየት የታደለ ይመስላል። የጥላሁንን ዜማ ታዲያ ለሌላ ጥላሁን ዜማ እንድናቀብለው ጥቂት ደቂቃዎች አሉ እያለች ነው ሲሆን ተከታዩን ዜማ እናክልና እስከ ስርጭታችን መዳረሻ እናቀርባቸው። አቋቋም ሽማ ይላል ጥላሁን በሌላ ዜማው ደግሞ sa oh, <SILENCIO> <SILENCIO> Gente, eu no meu E a caramba Ai, que ሽከርቀት የጥርስሽን ንጣት ይመስላል ወረቀት ከውበትሽ በላይ ጠባይን ጨምሮ ለታምር ፈጥሮሻል አጊጦ አሳምሮ። በጥላሁን በገዛ ድምፁ ደግሞ ከአድናቂዎች ወይም እሱ ነገር ተከትለው ዜማዎቹን ከሚያንጎራጉሩት በራሱ ደግሞ የተጫወተውን አቋቋም ሽማን ነበር የሰማ ነው። አድማጮች በርከት ያሉ ዝግጅቶች በምሽቱ ሶስት ሰዓት ዝግጅታችን ወይም ፕሮግራማችን ላይ ጠብቋቸዋል። ሰባኛው የተባበሩት መንግስታት ጠቅላላ ጉባኤ ዛሬም የትኩረታችን ርዕስ ነው። በርከት ያሉ ከዚያው ከስፍራው የተጠናቀሩ ዘገባዎች ይኖሩናል። ዲሞክራሲ በተግባር ሳምንታዊው ቅንብር የውይይት ርዕስ ይዟል የሚያነጋግር ብዙዎቻችሁም ልትሳተፉበት የምችሉ ክቡራትና ክቡራን አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዩ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን ታዲያ የዛሬው እዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽት ሶስት ሰዓት በአጭር ሞገድ በ አስራ ዘጠኝ ሀያ ሁለትና ሀያ አምስት ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ የምሽቱ አስተናጋጃችሁ አሏ ከበደ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሀንዲሱ ሲድራክ ፍራንክሊን ጋር በመሆን በዚሁ እሰናበታለሁ። ሶስት ሰዓት ላይ እንገናኝ። መልካም ምሽት።